ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ የተከበራችሁ አድማጮች እንደምናምሽታችኋል። የቅዳሜ ሐምሌ 23 2008 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጆ ይታየ ነኝ። ፕሮግራማችንን በዓለም ዜና እንከፍታለን። ከዚያም በኢትዮጵያ በአሁኑ ወቅት ባለው የደሞዝ ክፍያና የኑሮ ውድነት አለመመጣጠንና በመፍትሄው ዙሪያ ሀሳቦቻቸውን ካካፈሉ ሁለት ምሁራን ጋር የተካሄደ ውይይት ይቀርባል። በሁለተኛው አጋማሽ ሳምንታዊው መዝናኛችሁ የሙዚቃ ቃና ይከተልና አራት ሰዓት ሊሆን ሲል ማጠቃለያ ዜና አሰምተን እንሰናበታለን። ብርሃን ኃይሉ ፕሮግራሙን ትመራለች። መልካም ምሽት። እንደምን አምሽታችኋል። ዜና የማሰማው አዲሱ አበበ ነኝ። ደቡብ ሱዳን ውስጥ የሚገኘው የተባበሩት መንግስታት ድርጅት የሰላም አስጠባቂ ሚሽን ተልዕኮ እስከሚቀጥለው ነሐሴ አጋማሽ ሊራዘም መሆኑ ተገለጠ። ድርጅቱ ከዚህ ውሳኔ የደረሰው በደቡባዊ የአገሪቱ ክፍል የተረጋጋ ሰላም ባለመታየቱና ይልቁንም አዳዲስ የአመፅ ሁኔታ በመከሰቱ ነው። የድርጅቱን የሰላም ተልእኮ ለማራዘም ትናንት አርብ ኒውዮርክ ውስጥ የጸጥታው ጥበቃ ምክር ቤት ባካሄደው ስብሰባ በሙሉ ድምፅ የወሰነ ሲሆን የሰላም ተልእኮ የሚያበቃው ነገ እሁድ ነበር። በድርጅቱ የዩናይትድ ስቴትስ አምባሳደር ሳማንታ ፓወር እንዳስረዱት ደቡብ ሱዳን ውስጥ እጅግ የሚረብሽና እረፍት የሚነሳ የሰላም እጦት አለ። የናይጄሪያ ጦር ሰራዊት፣ አየር ኃይልና ባህር ኃይል በሌጎስና በኦጉን ክልሎች በጋራ ባካሄዱት ጥቃት ቢያንስ 114 አማጽያን ሞተው ሌሎች በርካታ ቆሰሉ። የመከላከያ መረጃዎች ዲሬክተር ብሪጌዲየር ጄኔራል ራቢ አቡበከር እንዳስታወቁት በወታደራዊ የስለላ ጥናት መሠረት አማጽያኑ ኒጀር ዴልታ ውስጥ ተሸሽገው ነበር። አማጽያኑ በሚዘረጋው የኒጀር ዴልታ የነዳጅ ቧንቧ ላይ ከአሁን ቀደም ጥቃት ማካሄዳቸውና ወደፊትም ተጨማሪ መሰናክል እንደሚፈጥሩ ታውቋል። ጀኔራሉ ለቪኦኤ እንዳስረዱት ይህ አሁን የተወሰደው እርምጃ የናይጄሪያን ሉዓላዊነት የሚያስከብር የሚያረጋግጥም ነው። በእስር ላይ የሚገኙት የቀድሞ የቻድ አምባገነን መሪ ሂስኒ ሀብሬ በአገዛዛቸው ወቅት በብዙ ሺህ በሚቆጠሩ ዜጎች ላይ ለደረሰው በደል ካሳ እንዲከፍሉ የአፍሪካ ህብረት ልዩ ፍርድ ቤት ወሰነ። ዳካር ውስጥ ያስቻለው ይኸው ልዩ ፍርድ ቤት ሀብሬ በአገዛዛቸው ወቅት የወሲብ ጥቃት፣ ህገወጥ ስርዓት እንዲሁም ሰቆቃ ለደረሰባቸው ሰለባዎች ለእያንዳንዳቸው 34,000 ዶላር ካሳ እንዲከፍሉ ወስኖባቸዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ለቡሩንዲ ሰላም ለማስከበርና በአገሪቱም ለሚካሄደው የሰላም ውይይት 228 የፖሊስ ኃይል እንዲሰማራ መፍቀዱ ተገለጠ። ምክር ቤቱ ይህን ሲወስን የተባበሩት መንግስታት ድርጅት የፖሊስ ኃይል ለመጪው አገር አቀፍ ጉባኤ ሰላምንና መረጋጋትን ያሰፍናል፣ ፖለቲካውንም ከአጣብቂኝ ለማውጣት ይረዳል ብሎ በማመን ነው ውሳኔውን ያሳለፈው። አምባሳደር ፍራንሷ ዴላትሬ የሚመሩት የልዑካን ቡድን ሲሆን አምባሳደሩ እንደገለጡትም ብሩንዲ ውስጥ ሰላም ሲጠፋና አለመረጋጋት ሲነግስ ድርጅቱ ሁኔታውን በአይነ ቁራኛ መከታተል አስፈላጊ ይሆናል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የቤልጅግ ፌዴራል አቃቢ ሕግ እንደገለጠው በአገሪቱ የሽብር ጥቃት ለማድረስ ያሴሩ ሁለት ተጠርጣሪ ወንድማማቾች በፖሊስ ቁጥጥር ስር ዋሉ። በባለሥልጣናት ገለጣ መሠረት ሁለቱ ተጠርጣሪ ወንድማማቾች ሞንስ እና ሊዥ በሚባሉ አካባቢዎች ነው ትናንት አርብ ማምሻው ላይ በቁጥጥር ስር የዋሉት። ተጠርጣሪዎቹን በእስር ለማቆየት ወይም ለመልቀቅ የሚያስችል ውሳኔ ዛሬ ቅዳሜ ይሰጣል ተብሏል። ሁለቱም ላይ ግን ምንም ዓይነት የጦር መሣሪያ ወይም ፈንጂ አልተገኘባቸውም። በሶሪያ አሌፖ የሚገኙ ሲቪሎች ማንቢጅ ውስጥ የሚካሄደው ውጊያ በመባባሱ አገር ጥለው እየሸሹ ናቸው ተባለ። በአሁኑ ወቅት የመንግስት ኃይሎች ለሲቪሉ እርዳታ እንዲደርስ ኮሪዶር መክፈታቸው ታውቋል። አሌፖ አካባቢ የሚካሄደውን የሰብአዊ እርዳታ አሰጣጥ የተባበሩት መንግስታት እንዲያደርስ የድርጅቱ ልዩ የሶሪያ ልዑክ ትናንት ማሳሰባቸው አይዘነጋም። በመጨረሻም ባለፈው ረቡዕ በፖላንድ የአምስት ቀን ጉብኝት የጀመሩት የሮማ ውርስ ሊቀነ ጳጳሳት አባ ፍራንሲስ ዛሬ ቅዳሜ ካራኮ በሚገኘው የቅዱስ ዮሐንስ ጳውሎስ ሁለተኛ ቤተ መቅደስ ውስጥ የቅዳሴ ስነ ስርዓት መሩ። አቡኑ በአሁኑ ወቅት የካቶሊክ ካህናትና መነኮሳት ለችግረኞችና መጻተኞች ርኅራሄ እንዲያሳዩ አሳስበዋል። ዜናው አበቃ። በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ኢትዮጵያ ውስጥ በአሁኑ ወቅት የደሞዝ ክፍያና የኑሮ ውድነት አለመመጣጠን በህዝቡ ላይ ከባድ ችግር እያስከተለ እንደሆነ በተለይም በአዲስ አበባ ያለው የቤት ኪራይ ውድነት ከሰራተኞች አማካይ ደሞዝ የበዛ መሆኑን ሁለት ምሁራን ገልጸዋል። ዶክተር አየለ በከሬና ዶክተር የራስ ወርቅ አድማሴ መፍትሄ ሊሆን ይችላል የሚሉትንም ሀሳብ አቅርበዋል። ዶክተር የራስ ወርቅ አድማሴ ከአዲስ አበባ ዩኒቨርሲቲ የሶሽዮሎጂ ክፍል፣ ዶክተር አየለ በከሬ ደግሞ ከመቀሌ ዩኒቨርሲቲ የታሪክና የባህል ጥናቶች ክፍል ሲሆኑ ያነጋገረቻቸው አዳነች ፍሳሐዬ ነች። በመጀመሪያ ደረጃ ዶክተር የራስ ወርቅ አድማሴ እና ዶክተር አየለ በከሬ ለትብብራችሁ በጣም እናመሰግናለን። አሁን እንግዲህ የምንወያየው በኢትዮጵያ ስላለው የኑሮ ውድነትና የደሞዝ አለመመጣጠን መመጣጠን ጉዳይ ነው እና እስቲ በዚህ ላይ ያላችሁን አመለካከት በዶክተር የራስ ወርቅ ልጀምር። ምንድን ነው አንዱ ሰፋ ያለ ነገር ነው ይሄ የድህነትና ና የኑሮ ውድነት አለመመጣጠን የሚባለው ነገር እንዴት እንደምናየው ራሱ አስቸጋሪ ነገር ነው። እኔ በጣም አስፈላጊ የሚመስለኝ ይህንን ነገር ስናይ ከገቢ ነው ወይስ ከፍጆታ አንጻር ነው የምናየው የሚለው በጣም ወሳኝ ይመስለኛል። ምክንያቱም ቀደም ሲል ሰዎች ከወር ወር ሊደርሱ ይችሉ ነበረ ፍጆታቸው በጣም አነስተኛ ስለነበረ። አሁን ግን ፍጆታ ጨምሯል። ለምሳሌ ያህል የሞባይል ስልክ ቀፎ ባለቤትነት በአሁኑ ጊዜ ወደ ከአርባ ሶስት ሚሊዮን በላይ ሆኗል። ቁጥሩን እንኳ ለመናገር በጣም በፍጥነት እየጨመረ ስለሄደ አስቸጋሪ የሆነበት ደረጃ ላይ ነው ያለ ነው። እንግዲህ እንደዚህ እንደዚህ አሉ የኤሌክትሪክ ተጠቃሚነት፣ ሞባይል ወይም ተንቀሳቃሽ ስልክ ባለቤትነት ወይም ተጠቃሚነት የመሳሰሉት ሲደማመሩ የአንድን ሰው ፍጆታ ከፍ ያደርጉታል። ከፍ ስላደረጉት ደግሞ ከወር ወር ለመድረስ የሚያደርገው ጥረትና ይህን ለማድረግ ያለበት ችግር እየጨመረ መሄዱ አያጠራጥርም። በአሁኑ ጊዜ እንግዲህ ፍጆታ ከፍ ማለቱን ማየትና መቀበል አለብን። ከዚህም የተነሳ ምንም እንኳ ገቢ ቢጨምር ይህንን እነኝህ ፍጆታዎች መሰረታዊ የሆኑትን እንኳ ፍጆታዎች ለመሸፈን ችግር እየመጣ መሄዱን ማመን አለብን። ከዛ ሌላ ደግሞ በህብረተሰቡ ውስጥ ለምሳሌ ገበሬው አለ። የገበሬው ምርት ዋጋ ከፍ ባለ ቁጥር የሸማቹ፣ የግብርና ቁሳቁስን የሚሸምተው ወገን ወጪ እየጨመረበት እንደሚሄድ አያጠራጠርም። ወደ መምህራን የኢኮኖሚ ሁኔታ እና የገቢ ወጪ ሚዛን ስንመለከት ደግሞ፣ ወደዛ ስንገባ የየቱ መምህራን ማለት አለብን? የዩኒቨርሲቲ መምህራን ነው የምንለው? በመቶ ሺዎች የሚቆጠሩትን የአንደኛ ደረጃ እና የሁለተኛ ደረጃ መምህራን ጨምረን እያየን ነው የሚለውን መመልከት አለብን። የት ያሉትን አዲስ አበባ ያሉትን ነው የምናየው ወይስ በአነስተኛ ከተሞች ውስጥ ያሉትን? ዶክተር አየለ በመቀሌ አካባቢ ያለውን ስለሚነግሩን በአዲስ አበባ ላይ እናትኩርና በዛ ተመስርተን እንወያይ። እንግዲህ አዲስ አበባም ላይ አዲስ አበባ ላይም አሁን ለምሳሌ በዩኒቨርሲቲ ደረጃም ቢሆን አሉ የዩኒቨርሲቲ ቤት የተሰጣቸው ሰዎች የዩኒቨርሲቲ ቤት የተሰጣቸው ጥቂቱ ሆነው ጥቂቱ ያልሆኑት ግን ድጎማ ይሰጣቸዋል ወደ አምስት መቶ ብር አካባቢ ይሄ ግን አምስት መቶ ብር ከነኛ ቤት ያገኙት ከሚያገኙት ጥቅም ጋር ሲወዳደር በጣም ይምንት ነው ስለዚህ የዚህ አይነት ድጎማ ባለቤት መሆን ራሱ ትልቅ ልዩነት ያመጣል እንደገና ደግሞ በዩኒቨርሲቲ ደረጃ ብቻ ያለውን እንኳ ስናይ መምህራን ስናይ አንዳንድ ትምህርቶች ተጨማሪ ስራ የማግኘት ብዙ የሚከፈላቸው ወይም ከፍተኛ ክፍያ ያላቸው የውጭ ተጨማሪ ስራ የመስራት እድል ያላቸው አሉ። አንዳንዶች ይሄ የላቸውም። ግን እነሱም ቢሆኑ ይህንን አይነት ተጨማሪ ስራ ሰብተው ለማግኘት ዝቅተኛም ገቢ ቢሆን ያለው ለምሳሌ ቱቶሪያል የመስጠት ሊሆን ይችላል፣ የማስጠናት ሊሆን ይችላል እና የመሳሰለውን አይነት የሚገደዱበት ሁኔታ አለ። ይሄ እድል መኖር አለመኖሩም ቢሆን ለሁሉም እኩል የሚዳረስ አይደለም። ሌላው ይሄ የሚሰሩትስ ተጨማሪ ገቢ የማግኛ መንገዶች የሚጠቀሙባቸው ስነ ምግባራዊ ናቸው ወይስ አይደለም የሚለው ደግሞ ሌላ ጥያቄ ነው፣ ከፍተኛ ጥያቄ ነው እና ከትምህርት ጥራት ጋር በቀጥታ የሚያያዝ ይሆናል። ወደ እሱ እንሄዳለን። እንግዲህ አሁን ወደ ዶክተር አየለ በከሬ ልሂድና ወደዛ እንገባለን። እሺ ዶክተር አየለ አሁን ዶክተር ራስ ወርቅ ካሉት ጋር አንዳንዶቹ እዚህ መቀሌ እኔ የማያቸው የምታዘባቸው፣ ከማውቃቸው ሰዎች የምሰማው መሰረት አርጌ አንዳንድ ነገሮችን ልክ አሁን አንቺ ባቀረብሽው መሰረት ኑሮ ውድነትና የደሞዝ ሁኔታ በሚለውን ለመመለስ ሞክራለሁ። በመጀመሪያ ደረጃ እኔ እንግዲህ እንዳጋጣሚ ሆነው ራሴ ነኝ አስቤዛዬን የምገዛው፣ እና ገበያ ሄዳለሁ። ገበያ ሲሄድ የማየው ሁኔታ ምንድን ነው? እነዛ በየሳምንቱ የምገዛቸው እቃዎች በተከታታይ ዋጋቸው ወደ ላይ ይጨምራል እንጂ አይቀንስም። እና እነዛ ዋጋቸው በሚጨምርበት ጊዜ በዛው ተመጣጣኝ በሆነ ሁኔታ ደግሞ እኔ ደሞዝ አይጨምርም። እንደውም ደሞዜ ምንም ንግንቅ አላለም። ከቦታው እርግጥ እኔ እንግዲህ ባለሁበት ደረጃ የማገኘው ደሞዝ ለኑሮዬ በቂ ነው ብዬ ገምታለሁ። እዚህ ኢትዮጵያ ውስጥ ባለሁበት ሁኔታ ግን ለብዙዎቹ በጣም አስቸጋሪ ነው እና ለምሳሌ ብዙዎቹ ሰዎችን የሚያወሩት ልንገራችሁ እዚህ የሚሉት ምንድን ነው። እንደምንም ተፍጨርጭሮ አንድ ሰው ዶሮ ይገዛል። ዶሮ ይገዛል ወይም ደግሞ ስጋ ይገዛል። ግን ያንን ዶሮ ያንን ስጋ ወደ ወጥ ሊቀይረው ቢል ሽንኩርቱ በጣም ውድ ነው። ዘይቱ በጣም ውድ ነው። ቅቤው በጣም ውድ ነው። እና በጣም አስቸጋሪ የሆነበት ሁኔታ ደረጃ ላይ ደርሰናል ነው የሚለው። ይሄ እንግዲህ በምግብ ደረጃ ስናየው ነው። በሁለተኛ ደረጃ ደግሞ ቤት ኪራይ። አሁን ቤት ኪራይ ልክ እንደ አዲስ አበባ ዶክተር የራሱ ወርቅ እንዳሉት እዚህም በጣም በጣም አስቸጋሪ ነው፣ ውድ ነው። በዚህ ላይ ደግሞ ምንድን ነው የስርዓት አልተፈጠረለትም። ስርዓት ስርዓት አልተፈጠረለት አከራዮች እንደፈለጉ ዋጋ ሊጨምሩ ይችላሉ። የተከራየውንም ሰው ውጣ ገባ ሊሉ ይችላሉ፣ በፈለጉበት ጊዜ። አሁን አሜሪካን ሀገር የምናውቀው ቢያንስ ቢያንስ የአንድ አመት ውል እንፈራረማለን እና በዛ በአንድ አመት ውስጥ ያ ሰው ሊያስወጣሽ አይችልም። የሚጨመረውም የከተማው ወይም ደግሞ የአካባቢው መንግስት በፈቀደው መሰረት ነው እንጂ ዝም ብሎ አይጨምሩም። እዚህ ግን እንደፈለጋቸው ነው የሚጨምሩ እና በዛ ረገድ ቅድም እንደተባለው ይህን ለምሳሌ አስተማሪዎችን ብንወስድ ድጎማን ቢያገኙ ያቺ ድጎማ ምንም ትጠቅማቸው አትችልም። እዚህ አቨሬጅ አንድ ሺ ብር ነው ቤት ኪራይ። እንግዲህ አንድ ሺ ብር አንድ ሺ አምስት መቶ ብር ነው እና የአስተማሪው ደሞዝ ደግሞ ግፋ ግን ሶስት ሺ አራት ሺ ቢሆን ነው። እና እንግዲህ ግማሹን ቤት ኪራይ ወስደዋል ማለት ነው እና ያ ትልቅ ችግር አለ እና ቅድም ዶክተር የራስ ወርቅ ያሉት አለ እዚህም እንደዛ ነው። አንድ አስተማሪ በማስተማር ብቻ ኑሮውን ሊገፋ ስለማይችል ተባራሪ ስራ ይፈልጋል። ወደዛ እንሂድ እንግዲህ ይሄ እንግዲህ እንደተባለው የደሞዝ እና የኑሮ ውድነት አለመመጣጠን እንግዲህ ሌላ መንገድ እንዲፈልጉ ያስገድዳቸዋል ሰዎችን እና ይሄ ምን ያስከትላል ብላችሁ ታስባላችሁ? ወደ ዶክተር የራስ ወርቅ ልመለስ። ይቅርታ ይደረግልኝና እነኚህ ብዙ ያልተባለላቸው ስለሆኑ ይሄ የዋጋው መናር እሱ ላይ ትንሽ እንበል። እሺ ተጨማሪ የዋጋው መናር አንዳንድ ጊዜ አሁን ዶክተር እንዳሉት በጭራሽ ከደሞዝ ጭማሪ ጋር የሚመጣጠር እንደው የደሞዝ ጭማሪ ይደረጋል ተብሎ መንግስት ቀድሞ ነው የሚያወራው። ቀድሞ በሚያወራበት ጊዜ የንግዱ ማህበረሰብ ዋጋውን ያንረዋል። እና ብዙውን ጊዜ እንደ ቀልድ በምንወያይበት ጊዜ የዩኒቨርሲቲ አስተማሪዎች ጭምር ይህንን ደሞዝ ምነው ባልጨመሩብን፣ ዋጋውን አስቀድሞ አናረው። ለምሳሌ መስከረም ላይ ነው ደሞዝ ጭማሪ የሚመጣው ወይም ታህሳስ ላይ ነው ይላል መንግስት። የንግዱ ማህበረሰብ ዋጋውን ይጨምራል አስቀድሞ። የዩኒቨርሲቲ ወይም የምሁራኑ ማህበረሰብ ብዙውን ጊዜ ስለ ጠቅላላ የሀገር ሁኔታ ስለሚጨነቅ ስለ ንግዱ ማህበረሰብም ሁኔታ ስለሚጨነቅ፣ ጥናት ስለሚያካሄድ ስለሚወያይ ብዙውን ጊዜ የራሱን ሁኔታ ላይ አያተኩርም። እንደ ሌበር ዩኒየን ተደራጅቶ የራሱን ጥቅም ለማስጠበቅ ወይም ለራሱ ጥቅም ከመከራከር ይልቅ ለሌላው ወኪል ሆኖ ይከራከራል። ይሄ ጥሩ ሆኖ ሳለ ግን እነኚህ ነገሮች በመምህራን የኑሮ ሁኔታ ላይ ያለው ጫና ከፍ እያለ ማንም ሳይለት ጭንቀቱና ብሶቱ እየጨመረ እየጨመረ እየሄደ መኖሩ ማስመር ይኖርብናል። በዚህ ላይ በመቀሌ አሁን አንድ ሺህ አምስት መቶ እና አንድ ሺህ የቤት ኪራይ ሲሉ አዲስ አበባ ውስጥ እኔ በምሰራበት ዲፓርትመንት ያሉ ወጣት አስተማሪዎች የኮንዶሚኒየም አንድ ክፍል የኤፊሽንሲ የሚባለው አንድ ክፍል መኝታ ቤት የሌላት አንድ ክፍል በአራት ሺህ ብር ተከራይተው ይኖራሉ። ደሞዛቸው ከአራት ሺህም ያለፈ አይደለም። ስለዚህ የግድ ተፍጨርጭረው ሌላ ገቢ ማስገኛ መንገድ ካላገኙ የቤት ኪራያቸውን እና ከቤታቸው ደግሞ ወደ ዩኒቨርሲቲ የሚመጡበትን የታክሲ ወጪ እንኳ አይሸፈንም፣ እንኳን ሌላው ምናልባት ወጣቶች ስለሆኑ ገና ቤተሰብ ስላላፋቱ ገና ልጆች ትምህርት ቤት የሚከፍሉት ስለሌለባቸው ወዘተ ይችሉታል። የማታ እያስተማሩ እዛው ዩኒቨርሲቲ እንደገና ደግሞ ሌሎች ሌሎች ጥናቶችና ኮንሳልተንሲ ስራዎች አማካሪ ስራዎች በመስራት ይሸፍኑታል እንጂ በጭራሽ በአስተማሪ ደሞዝ የማይቀመስ ወጪ ነው ያለው። በአሁኑ ጊዜ በዩኒቨርሲቲ ደረጃ ነው ጠልቄ በማላውቀው፣ በአንደኛና በሁለተኛ ደረጃ ያለው ሁኔታ ደግሞ ከዚህ የባሰ እንጂ ከዚህ ያነሰ ሆኑ አይታይ። ምክንያቱም በአሁኑ ጊዜ በአዲስ አበባ ከተማ የቤት ሰራተኞች እንኳ አንዲት ደሳሳ ክፍል ተከራይተው ለመኖር እስከ ሺህና ሺህ አምስት መቶ ብር የሚከፍሉበት ሁኔታ ነው ያለው ለቤት ኪራይ እና ዶክተር አየለ እንዳሉት የቤት ኪራይ ዋጋ አሁን ጣራ ሰንጥቆ ወጥቷል። አብዷል። ቁጥጥር የለም። የገበያ ኢኮኖሚ የገበያ ኢኮኖሚ እያል እኛም ምሁራኑ ጭምር የገበያ ኢኮኖሚን በማምለክ የገበያ ኢኮኖሚን የፈጠሩትና የሚያስፋፉት ሀገሮች የሚያደረጓቸውን እንኳ ቁጥጥሮች በዋጋ ላይ እና በሰዎች መብት ላይ ለምሳሌ ለተከራዮች መብት የሚሰጡትን ሽፋን ያንን አናነሳ። በችኮላ ሳይሆን በደንብ ታስቦበት የሚሰራ የሚሰምር አይነት ስርዓት መምጣት አለበት። ይሄ ግድላ የአሁኑ ሁኔታ በጭራሽ ሊቀጥል የማይችል ሁኔታ ነው። አሁን እንግዲህ ይሄ ሰዎች በስራቸው ላይ በሙያቸው ላይ ማትኮር ብቻ ሳይሆን፣ በኑሮ ውድነት ምክንያት ሌላ መንገድ ገቢ ማግኘት ለመፈለግ የሚገደድበት ሁኔታ እንዳለ ነው እና የምትነግሩን ያላችሁ ይሄ ምን ያስከትላል? ምን አንድምታ አለው? ወደ ዶክተር አየለ በከሬ ልመለስ። በጣም ጥሩ እንግዲህ፣ ዋና ቁም ነገር አሁን ለምሳሌ እንግዲህ ሁለታችንም ያው የዩኒቨርሲቲ አስተማሪዎች ስለሆን በዩኒቨርሲቲ አካባቢ ያሉትን ሁኔታዎች እንገምግም። አሁን ቅድም እንዳልኩት ብዙዎቹ አስተማሪዎች የሚያገኙት ደሞዝ ከኑሮ ጋር ተመጣጣኝ ስላልሆነ የግዴታ ሌላ ያዝንን የሚደጉም ስራ መፈለግ አለባቸው። እና ብዙዎቹም አላቸው። በሚስጢር ነው አይታወቅም። ያው እንደ አጋጣሚ በጨዋታ በምናምን ነው እንግዲህ እኛ የምንሰማው እና ብዙዎቹ ከዋናው ስራቸው ተጨማሪ ሌላ በጎን የሚሰሩት አለ። ቱቶሪያል ቅድም ዶክተር የራት ወርቅ እንዳሉት ቱቶሪያል ሊሆን ይችላል፣ ሌላ ቦታ ማስተማር ሊሆን ይችላል፣ ድርሰት መጻፍ ሊሆን ይችላል፣ ለተማሪዎችን መርዳት ሊሆን ይችላል። ብቻ የተለያየ ስራ ይሰራሉ። ያን ጊዜ እንግዲህ ሁላችንም ጥረት የምናደርገው ምንድን ነው የትምህርትን ጥራት ለማሻሻል ትምህርት በጥራት ለመቅረብ የሚመጣበትን መንገድ መፈለግ ነው። ያ እንግዲህ ሊመጣ አይችልም ማለት ነው አሁን ባለው ሁኔታ። ምክንያቱም አስተማሪዎች ከዕለት ዕለት ከወር ወር ለደሞዛቸው የሚጨነቁ ከሆነ እና ያ ደሞዝ ደግሞ የትም የማያደርሳቸው ከሆነ ያው፣ ቅድም እንደተባለው ጭንቀቱ፣ መረበሹ እንግዲህ ይህንን የምናስበው ብዙዎቹ አስተማሪዎች በአሁኑ ጊዜ ትዳር ያላቸው ልጆች ያላቸው ናቸው እና እንግዲህ ልጆችንም ስንጨምር የትዳርንም ሲንጨምር ደግሞ የበለጠ አስከፊ ሁኔታዎችን ነው የምናየው ማለት ነው። እና በዛ ምክንያት አሁን ለምሳሌ ምንድን ነው እኛ ጋር የምንለው፣ አስተማሪዎች በጊዜ መግባት አለባቸው፣ ሰዓት ማክበር አለባቸው፣ ክላስ መቁረጥ የለባቸው፣ መቅረት የለባቸውም ይባላል። ግን ብዙዎቹ ያንን ሊያከብሩ አይችሉም። ምክንያቱም ያው የኑሮ ሁኔታ እየሆነባቸው በተለያየ ያችን ለመደጎም ለመጨመር ሲወዲያ ወዲህ ሲሯራጡ ነው የምናያቸው እና ይሄ ለእኔ ለሀገሪቷ የኢኮኖሚ እድገት ለሀገሪቷ የሕብረተሰቡ ተረጋግቶ ኑሮውን እያሻሻለ ወደፊት ለመግፋት የሚያስችልበት ሁኔታ ጋራ አስጊ ነው ብዬ እገምታለሁ። አስጊ ሁኔታን የሚፈጥር ይመስለኛል። እና ይሄ ችግር ነው፣ መፈታትም ያለበት ነው። መፍትሄውን በመጨረሻ እናቀርባለን እና አሁን እንግዲህ እርስዎ እንዳሉት የግድ ሁለተኛ ስራ ፍለጋ ሊገደዱ ይችላሉ። አንዳንዴም ሙስና ውስጥ መግባትም ሊኖር ይችላል። በዛም ላይ አሁን ያወራነው ስለ አስተማሪዎች ነው። የሐኪሞችም ጉዳይ አለ። ሐኪሞችም እንደዚሁ ብዙ አያገኙም እና ሌላ የራሳቸው የግል መስራት ላይ ሊያተኩሩ ይችላሉ። እሱም የሚያስከትለው ነገር ሊኖር ይችላል። በዛም ላይ እንግዲህ ከደሞዝ ማጠር የተነሳ ሌላ አማራጭ መፈለግ ወደ ውጭ ሀገራት የመሄድ ሁኔታም ሊኖር የሚችል ይመስለኛል እና ዶክተር የራስ ወርቅ በዚህ ላይ ያሉት? አዎ እንግዲህ ነገሩን ሰፋ አርገን ማየት ያለብን ይመስለኛል። ችግሩ በጣም ሰፊ ነው። ችግሩ የሚመለከተው የኢትዮጵያን የትምህርት ስርዓት ነው። ስለዚህም ችግሩ የሚመለከተው እየታነጸ ያለውን የወደፊት መሪ እና አምራች ዜጋ ነው። ስለዚህም ይሄ ወሳኝ ጉዳይ ነው። አሁን ያሉት መምህራን አንደኛ ነገር ያለ ነው መምህራን ልበል እራሴን ጨምሬ በብዙ ምክንያቶች አቅም ያንሰናል። አቅም እንዲያንሰን ካደረገው ውስጥ እንግዲህ ይሄ ሌላ ተጨማሪ የገቢ መንገዶችን ለመሻት መገደል አሁን ተብሏል የተባሉት ግን እነኚህን ነገሮች ባንሻ እና ባናገኝስ ምንድን ነበረ የሚመጣው ብለንም ስንመለከት ሁለት ስለት ያለው ቢላ ነው ይሄ ነገር። ምን ማለቴ ነው? በአንድ በኩል ለምሳሌ በዩኒቨርሲቲዎች ውስጥ ያሉት መምህራን የኮንሰልተንሲ ስራ የአማካሪነት ስራ በማግኘት ጠቀም ያለ ገንዘብ ባያገኙ አሁን ባለው በሚያገኙት መደበኛ ደሞዛቸው በዛ ዩኒቨርሲቲ ውስጥ አይቆዩም ነበር፣ ብዙዎቹ የግድ ጥለው እንዲወጡ ይገደዱ ነበረ። ጥለው በመውጣትም ወይ ወደ ንግድ ወይም ደግሞ ጥቂቶቹ ምክንያቱም ብዙ ሊይዝ አይችልም፣ ወደ ሲቪል ሶሳይቲ ማህበረሰብ ድርጅቶች መግባት ወይም ደግሞ አሁን መጨረሻ ላይ ያነሳሽውን ወደ ውጭ ሀገር ጠቅልሎ ጥሎ መሄድ ይገደዱ ነበር። ስለዚህ ከውጭ የሚሰሩት ስራ መኖር እየደጎማቸው ነው። ዩኒቨርሲቲ ውስጥ የቆዩት ባይኖር ጥሩ ነበረ ግን ባለው ሁኔታ እንደውም ጥቂት ሰዎችን እንዲቆዩ በማድረጉ በጎ ጎን አለው። ጎጁ ጎኑ ደግሞ ምንድን ነው? ይሄን በሚያደርጉበት ጊዜ ጊዜያቸውና ዋና ትኩረታቸውን ከማስተማርና የሚጻፉ የሚደረጉ ጥናቶችን ከማማከር ስራቸው ወደዛ እንዲያዘነብሉ ስለሚያስገድዳቸው ጊዜያቸውን ስለሚሻማቸው ይሄ የሚሰሩትን ስራ ምንም እንኳ ምንም እንኳ በአካል በዩኒቨርሲቲ ውስጥ እንዲቆዩ ቢፈቅድላቸው ይሄ የተጨማሪ ገቢ ማግኘቱ በሌላ በኩል የሚሰሩትን መደበኛ ስራ በብቃት እና በጥራት እንዳይሰሩት ደግሞ ያደርጋቸዋል። ይሄን ማለቴ ነው። ሁለት ስለት ያለው ሰይፍ ነው። ስር መፍትሄው እንግዲህ ምን ይሆናል ትላላችሁ ዶክተር አየለ በከሬ? መፍትሄው እኔ እንደሚታየኝ እንግዲህ አይ ቲንክ ሌሎች ኤግዛምፕሎችን እንውሰድ። እንግዲህ ለመፍትሄው ለምሳሌ ህንድን እንውሰድ። ምክንያቱም ህንድን የጠቀስኩት ብዙዎች የእኛ ጋር የሚያስተምሩት አስተማሪዎች ከህንድ ስለሚመጡ ነው። እና በየአመቱ እየሄድን ከህንድ አስተማሪዎች መልምለን እናመጣለን፣ በተለይ ለሳይንስ ትምህርቶች እና ምንድን ነው የሆነው? ህንድ ውስጥ ህንድ በጣም የሚያመረቃ ሀይለኛ የደሞዝ ጭማሪ ለመምህራን አደረገ። ይሄ የደሞዝ ጭማሪ በጣም ጠቃሚ ስለሆነ እነዛ አስተማሪዎች እንደ ዱሮ በያለበት በመላው ዓለም እየተሰራጩ ስራ የሚፈልጉት አቁመው አሁን አገራቸው መስራት ጀምረዋል። ምክንያቱም የሚያገኙት ደሞዝ ወደ አሜሪካ ቢሄዱ ወደ ኢትዮጵያ ቢሄዱ ወደ ሌላ ቦታ ቢሄዱ ከሚያገኙት ደሞዝ ጋር ተመጣጣኝ ደሞዝ ህንድ ጭማሪ ስላደረገች አሁን እዛው መቅረት ጀምረዋል ማለት ነው። እዛ መቅረት ደግሞ ማለት ምን ማለት ነው? እነዛ ሰዎች በእጃቸው ላይ ያለው ገንዘብ በጣም ስለጨመረ ያንን ገንዘብ የተለያዩ እቃዎችን ሊገዙ የሚያስችላቸው ሁኔታዎች ፈጠረ ማለት ነው እና እንግዲህ አሜሪካኖች ኮንሱመርስ የሚሉት ወይም ደግሞ ሸማች ሸማች፣ አዎ፣ ሸማቾች ሆኑ እና ሸማቾች ደግሞ ሲሆኑ ይሄ መሰረታዊ እቃ ብቻ ሳይሆን ኢቭን በጣም የተራቀቀ ከሁሉ የመግዛት የሚያስችላቸው ሁኔታ ተፈጠረ ማለት ነው። ከዛ ጋር እንግዲህ የተያይዘው ኢኮኖሚው በጣም አደገ ማለት ነው እና አሁን ህንድ የት ቦታ ላይ እንዳለች ሁላችንም የምናውቀው ነው። እና እናም ጋር ያለው መፍትሄ አማራጭ የሌለው የሰራተኞችን የአስተማሪዎችን ደሞዝ መጨመር ነው። መጨመር ደግሞ ሲባል በታክስ መልሶ ባዙሪት መውሰድ አይደለም። ያ የሚጨመረው ደሞዝ እነሱን ጥሩ ሸማች የሚያደርጋቸው በኢኮኖሚ ውስጥ ጥሩ ተንቀሳቃሽ የሚያደርጋቸው ከሆነ አገሪቷን ትጠቀማለች፣ እነሱም ይጠቀማሉ። በዚህ ሁኔታ ነው መሄድ ያለበት የሚመስለኝ። እና አሁን ለምሳሌ የደሞዝ ጭማሪ አለ እየተባለ ይወራል፣ እስካሁን አልሰማንም። እንግዲህ ያው ወሬው በጣም ተናፍሷል። እና ቅድም ዶክተር የራስ ወርቅ እንዳሉት ነጋዴዎቹ ኦልሬዲ ዋጋ መጨመር ጀምረዋል ያ ገንዘብ ሰው ኪሱ ውስጥ ከመግባቱ በፊት እና ሰብስታንሻል ወይም ደግሞ በጣም አመርቂ የሆነ የደሞዝ ጭማሪ መኖር አለበት እና የሀገሪቷ ሀብት የሀገሪቷ ሪሶርስ ያለው እንቅስቃሴ ለዛ ሁኔታ አመቺ ነው እና እንደዛ ነው የእኔ እንግዲህ መፍትሄ ብዬ የማስበው። ማወላዳ የደሞዝ ጭማሪ መኖር አለበት ማለት ነው። አመርቂ የሆነ የደሞዝ ጭማሪ መኖር አለበት ማለት ነው። እሺ፣ ዶክተር የራስ ወርቅ። አዎ፣ ከዶክተር አየለ ጋር ሙሉ በሙሉ እስማማለሁ ግን በተጨማሪ ደግሞ ምናልባት የእሳቸውን ሀሳብ ለማጎልበት አንዳንድም ደግሞ ሌሎች የሚስቡ ነገሮች ለምሳሌ አሁን ኬንያን ብንወስድ ኬንያ ውስጥ በተወሰነ አመት አንድ የዩኒቨርሲቲ አስተማሪ አንድ መኪና ያለ ቀረጥ እንዲያስገባ ይፈቀድለታል። እዛ እንደሰማሁት በሁለት አመት ሁለት አመቱም ይቅር ሃያ አመቱም ትንሽ ይበዛል በአምስት አመት በሰባት አመት ልክ እንደ ሰባት ይካል በሚሄድበት ጊዜ ወደ ውጭ ወጥቶ በሚመለስበት ጊዜ አብሮ ከዛ ጋር ሊታይ ይችላል። አንድ መኪና ያለ ታክስ ከታክሱ ነፃ በሆነ መንገድ እንዲያስገባ ይህንን ማድረግ እንደሚረዳ በተጨባጭ አይቻለሁ። እኔ የሶሲዮሎጂ ዲፓርትመንት አባል ነኝ። ሁለት ጊዜ በሰማንያዎቹ እና እንደገና ደግሞ በሚሌኒየሙ መሸጋገሪያ አካባቢ ላይ የዲፓርትመንቱ ሊቀመንበር ሆኜ አገልግያለሁ። በሁለተኛው ጊዜ አካባቢ ላይ አንድ ጊዜ ከውጭ መኪና የሚያመጡ ኢትዮጵያኖች ስድስት ወር በላይ ነው እንደዚህ ከቆዩ በነፃ ያመጣሉ በሚባልበት ጊዜ ብዙ መምህራኖቻችን በዛ ተጠቀሙ። እኔ አዲስ አበባ ነው ያለሁት የዛ ተጠቃሚ ያልሆንኩም ግን ወደ ውጭ ለትምህርት ልከናቸው የነበሩ ልጆች ተመለሱልን። አሁን ሲነግሩን ያን ጊዜ ያ እድል ባይኖር ኖሮ መመለሴን እጠራጠራለሁ ይላሉ። አንዳንዶቹ እንደውም ፍጹም አልመለስም ነበር። ምክንያቱም እንዴት አድርጌ ነው ተመልሼ፣ ስንት ዓመት ሰርቼ ነበረ ባለመኪና መሆነው። ስለዚህ ያ ነው የረዳኝ ወደ ሀገሬ ለመመለስ ይላሉ። አድማጮች፣ ኢትዮጵያ ውስጥ የደሞዝ ክፍያና የኑሮ ውድነት ያልተመጣጠነ ስለመሆኑ የተደረገው ውይይት አላበቃም። ሁለተኛውና የመጨረሻው ክፍል በመጪው ሰኞ ይቀርባል። ተከታተሉን። በ19 በ22ና በ25 ሜትር ባንድ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። አሁን የሙዚቃ ቃና ይሆናል የሚቀርበው። አዘጋጅና አቅራቢዋ ጽዮን ግርማ። መልካም ምሽት። ሳምንቱን በስራ በትምህርት፣ በኑሮ፣ በደስታ፣ በሐዘን፣ በብስጭት፣ በሰላም፣ በፍቅር፣ በሁሉም የኑሮ ከፍና ዝቆች አልፋችሁ አሁን በዚህን ሰዓት የሙዚቃ ቃናን ለማድመጥ ሬዲዮናችሁን የከፈታችሁ ውድ አድማጮቻችን እንደምናመሻችሁ፣ እንደምንሰነበታችሁ። የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ አማርኛ ቋንቋ ዝግጅት ክፍል ተዘጋጅቶ ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። ለዛሬም ዘፈኖቹን መራርጬ፣ ስጋብዛችሁ፣ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እናንተም በምርጫዎች እየተዝናናችሁ አብራችሁ ይቆየው። የማርክ አንቶኒን አይኔዲዩ የዕለቱን የመጀመሪያ የሙዚቃ ግብዣይ አድርጌ ልጀምር። ማርክ አንቶኒ አይኔዲዩ አይኒድ ዩ የተሰኘውን የማርክ አንቶኒን ዜማ ነበር ያደመጥ ነው አስከትዬ የምጋብዛችሁ ጀስቲን ቲምበርልክ ካንት ስቶፕ ፊሊንግ ሲል የተጫወተውን ዜማ ነው። ይህ ዜማ እንግዲህ በዚህ ሳምንት የአሜሪካ የሙዚቃ ደረጃ ሰንጠረዥ ላይ በሁለተኛ ደረጃ ይገኛል ይሄ ዘፈን በዚህ የሙዚቃ ሰንጠረዥ ላይ ዘለግ ላለ ጊዜ አንደኛ፣ ሁለተኛ፣ ሶስተኛ እየሆነ ቆይቷል። እዚህ አሜሪካንም በጣም ተወዳጅ ዜማ ነው። በነገራችን ላይ እዚህ ዘፈኖቹ የአሜሪካን የሙዚቃ የደረጃ ሰንጠረዥ ላይ ሲቀመጡ ከአንድ እስከ መቶም ከአንድ እስከ አስርም ቶፕ ቴን ቶፕ ሀንድረድ እየተባለ ሲቀመጡ፣ በተለይ የኤፍኤም የሬዲዮ ጣቢያዎች ቀኑን ሙሉ ማለት ይቻላል ሲያሰሟቸው ነው የሚውሉት። በገበያ ቦታዎች፣ መዝናኛ ስፍራዎች የመደመጥና የመሰማት እድል አላቸው። እና የጀስቲን ቲምበርሊክ ካንት ስቶፕ ፊሊንግ በጣም በመደጋገም በመሰማት በጣም ተወዳጅ የሆነ ዜማ ነው። ካንት ስቶፕ ፊሊንግ ሪ Off from my home. We're flying up, no ceiling when we in our zone. I got that sunshine in my pocket, got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it. moving so phenomenally, Come on like the way we rock it. So don't stop. ጀስቲን ቲምበርሌ ካንት ስቶፕ ፊሊንግ። ወደ እንስት የሙዚቃ አቀንቃይ ነው የምንመለሰው፣ አዴል አዴል እንግዲህ ባለፈውም ዓመት ህለው በተሰኘው ዜማዋ በጣም ትልቅና ከፍተኛ ተወዳጅነትን አትርፋ የነበረች ድምጻዊት ናት። አሁን ደግሞ ሴንድ ማይ ላቭ የተሰኘው ዜማዋ በአሜሪካ የደረጃ ሰንጠረዥ ላይ በዚህ ሳምንት በአስረኛ ደረጃ ላይ ይገኛል። እዚህ ሳምንት እንግዲህ በጣም ተወዳጅ ከሆኑት ና በአሜሪካ የደረጃ ሰንጠረዥ ላይ ያሉ ሁለት ተወዳጅ ድምጻውያንን አከታተየ ጋብዣ ጋብዣለሁ እስቲ ወደ ኋላ ልመለስ ቆየት ወዳሉት ቤንጃሚን ኤርል ኪንግ በመድረክ ስሙ ቤኒ ኪንግ የሶል ና የአር ኤን ቢ ሙዚቃ ስልት ተጫዋች ነው በ ሺ ዘጠኝ መቶ ሰላሳ ስምንት ዓ ምት እንደ አውሮፓውያን አቆጣጠር ነው የተወለደው ህይወቱ ደግሞ ያለፈው በ2015 ነው ቤኒ ኪንግ ስታንድ ባይ ሚ በሚል የተጫወተው ዜማ ቀጣዩ ምርጫዬ ነው። When the night has come and the land is dark and the moon. Is the only light we'll see. No, I won't be afraid. Oh, I won't be afraid. Just as long as you stand, stand by me. So dark. ከቤኒኪንግ ስታንድ ባይ ሜ ወደ ራቸል ፕላተን ስታንድ ባይ ዩ ልመልሳችሁ። ራቸል ፕላተን ወጣትና ተወዳጅ ድምፃዊት ናት። ፋይት ሶንግ በሚለው ዜማዋ ደግሞ በጣም ተወዳጅ ሆናለች። ፋይት ሶንግ የተሰኘው የራቸል ፕላተን ዘፈን በተለይ በአስቸጋሪ ሁኔታ ውስጥ ያሉ በካንሰር በሽታ እየተሰቃዩ የሚገኙ ሆስፒታል ውስጥ ያሉ እንደዚሁም ደግሞ ያገገሙ ሰዎች ይዘፍኑታል። እ ዩቲዩብ ላይ ይህንን ብናየው ራቸል ፕላተን ራሷ አንዳንድ ሆስፒታሎች ሄዳ በካንሰር ህመም እየተሰቃዩ ካሉ ህጻናቶች ጋር ስትዘፍን ስታነቃቃቸው፣ ሞራላቸውን ስታድስ ይታያል። አሁን ግን ዛሬ ያንን የራቸል ፕላትን ፋይት ሶንግ አይደለም ጋብዛችሁ፣ ስታንድ ባይ ዩ የሚለውን ነው። ቤኒ ኪንግ ስታንድ ባይ ሚ ብሏል። ራቸል ፕላትን ደግሞ ስታንድ ባይ ዩ ትለናለች። Put your empty hands in mine and scars. Show me all the scars you hide. And hey, if your wings are broken, please take mine so yours can open too. Cause I'm gonna stand by you. ከእንግሊዘኛ ዘፈን ወደ ወደ ስፓኒሽ ቋንቋ ሪኪ ማርቲን ፐርዶናሜ ሲል የዘፈነው አንድ ቆንጆ የስፓኒሽ ዘፈን አለ። ፎርጊቭ ሜ ማለት ነው፣ ይቅርታ አድርጊልኝ። ሪኪ ማርቲን ፐርዶናሜ conocido aunque hoy no tengamos de qué hablar tratamos no perder el equilibrio y en la balanza tú pusiste más es justo hacerte parte de mi olvido. Tienes todo lo que pido, pero no eres mi mitad. Perdóname por no cumplir con las promesas. Admito que fue mi torpeza el intentarlo otra vez. Perdóname. አደምጡት የሙዚቃ ቃና ፕሮግራማችንን ነው። የሚተላለፈው ደግሞ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ነው። እስቲ ለስለስ ወዳለው ወደ የሜሎዲ ጋርዶ ዜማ ለመልሳችሁ። ላቭ ሚ ላይክ አሪቨር ደስ ትላለች ሜሎዲ ጋርዶ። Like a roaring sea, wash me out. Love me like a roaring sea. Baby, don't rush. You'll know what a fall. Love me, that is all. እንግዲህ የዛሬ የሙዚቃ ምርጫዎቼ ከዚህም ከዚያም የሚል ስያሜ ሊያሰጠው የሚችል ነው። የተከበራችሁና የተወደዳችሁ አድማጮች እንግዲህ ዛሬ የተመደበልኝ ሰዓት በዚሁ ተጠላቋል። ስሰናበታችሁ ግን አንድ ተወዳጅ ዜማ ጋብዤ ነው። ኦሞሳንጋሬ ታዋቂዋና ተወዳጇ የማሊ የሙዚቃ አቀንቃኝ ኦሞሳንጋሬ ሙዙሎ ስትል ያዜመችውን ዜማ እሱን እያደመጣችሁ እስከሚቀጥለው ሳምንት ድረስ እያስታወሳችሁ ቆዩኝ። ለዛሬ በዚህ ልሰናበታችሁ። ኦሞሳንጋሬ ትቀጥላለች ተቀጥላለች። በእኔ በኩል ደህና ደሩ። የማጠቃለያ ዜና ስማለሁ! ቱርክ ከ15 ቀን በፊት በተካሄደው የመፈንቅለ መንግስት ሙከራ እጃቸው አለበት ብላ የጠረጠረቻቸውን ሰራተኞች የመባረር እርምጃ ቀጥላለች። ዛሬ ቅዳሜ 60 የህገ መንግስታዊ ፍርድ ቤት ተቀጣሪዎች ተባረዋል። ቱርክ እስካሁን በዚሁ ያልተሳካ የመፈንቅለ መንግስት ሙከራ ጦስ ወደ ሰባ ሺህ ሰራተኞቿን አባራለች። በእስር ላይ የሚገኙት የቀድሞው የቻድ አምባገነን መሪ ሄስኒ ሃብሬ። በአገዛዛቸው ወቅት በብዙ ሺህ የሚቆጠሩ ሰዎች ዜጎች ላይ ላደረሱት በደል ለእያንዳንዱ ሰለባ የ34 ሺህ ዶላር ካሳ እንዲከፍሉ አንድ ልዩ የአፍሪካ ህብረት ፍርድ ቤት ዳካር ውስጥ ባስቻለው ችሎት ወስኖባቸዋል። የናይጄሪያ ጦር ሰራዊት አየር ኃይልና ባህር ኃይል በሌጎስና በኦጉን ክልሎች በጋራ ባካሄዱት ጥቃት ቢያንስ 114 አማጽያን ሞተው ሌሎች ደግሞ ቆስለዋል ሲሉ የመከላከያ መረጃዎች ዲሬክተሩ አስታውቀዋል። አድማጮች፣ ዜናው አበቃ። ክቡራትና ክቡራን አድማጮቻችን፣ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ሲያስተላልፈው የቆየው ፕሮግራም እዚህ ላይ አበቃ። አብራችሁን ስላመሻችሁ እናመሰግናለን። ፕሮግራማችንን የመራችልን ብርሃን ኃይሉ፣ ያስተናገድኳችሁ ቆንጂት ታየ ነኝ። ነገ በሶስት ሰዓት እንገናኛለን። በሰላም ደሩ።